በምዕራብ ወለጋ ነጆ ወረዳ ከትናንት በስቲያ አምስት ሰዎች የተገደሉት የአባ ገዳዎችንና የሀገር ሽማግሌዎችን ጥሪ ባልተቀበሉ የሸኔ ኦነግ ታጣቂዎች ነው ሲል የኦሮሚያ ፖሊስ ኮሚሽን አስታውቋል። ከተገደሉት መካከል ሁለቱ የውጭ ሀገር ዜጎች መሆናቸው ተገልጿል። አባገዳዎችና የአገር ሽማግሌዎች የእርቁን ኃላፊነት ከወሰዱ ወዲህ ከቀድሞ ሰራዊቱ ጋር የነበረው ግንኙነት መቋረጡን ያስታወቀው ኦነግ ድርጊቱን አውግዟል። ናኮር መልካ ከነቀምቴ ተከታዩን ዘግቧል። ሟቾች ሳንራይዝ የተባለ በማዕድን ላይ ጥናት የሚሰራ ድርጅት አመራሮች እንደሆኑ የድርጅቱ ጀማሪ የአስተዳደር ሰራተኛ አቶ ምትኩ ፈይሳ ለቪኦኤ ተናግረዋል። ይህ ግድያ ከመፈጸሙ አስር ደቂቃ አስቀድመው ከድርጅቱ ስራ አስኪያጅ አቶ በቀለ ተፈራና ና ከከርሰ ምድር ባለሙያው አቶ አለማየሁ መላኩና ተቆጣጣሪው አቶ በጣሳ በቀለ እንዲሁም የጃፓን ዜግነት ካላት ከድርጅቱ ዳይሬክተር ፓናኮ ማካኒሽ እና ህንዳዊው ሴሺዳር ኢንካታ ጋር ቁርስ በልተው አምስት ኪሎ ሜትር ገደማ ወደሚርቀው የስራ ቦታቸው ዲፎርዲ በሚባል ሁለት ገቢና ባለው መኪና እንደተንቀሳቀሱ ተንቀሳቀሱ ይናገራሉ። እርሳቸው ከኋላ በሌላ መኪና የነበሩ ሲሆን ከጠዋቱ አንድ ሰዓት ተኩል ገደማ በሁነዋቅዩ ቀበሌ ደጋ አዲ የሚባል ቦታ ላይ ሲደርሱ አምስቱም ሰዎች ተተኩሶባቸው እንደተገደሉና ብዙም ሳይቆዩ የነበሩበት መኪና መቃጠሉን ደርሰው እንዳዩ ለቪኦኤ ተናግረዋል። ለወረዳው አስተዳደር ጽሕፈት ቤት ደውለው በፍጥነት እንዲደርሱላቸው መጠየቃቸውን በማስታወስ ገዳዮቹን ያላዩ መሆኑን መሆኑን ጠቅሰው ማንም ይሁን ማን ግን ሰላም ወዳድ ያልሆኑ ሲሉ ይገልጿቸዋል። አቶ ምትኮ ድርጅታቸው ከማዕድን ሚኒስቴር ፍቃድ በማግኘት የወርቅና የተለያዩ ብረታብረት ጥናት እስከሚያካሄድበት ነጆና ቦጂ ድርመጂ ወረዳ ቀበሌዎች እውቅና እንዳለው ላለፉት ሁለት ዓመታት ከመንፈቅ ጊዜያት ከማህበረሰቡ ጋር ተግባብተው የሰሩ መቆየታቸውን ተናግረዋል። በቶለዋቅዩና ሁነዋቅዩ ቀበሌዎችም ዘጠኝ ኪሎ ሜትር የሚረዝም የጠጠር መንገድ ለአካባቢው ልማት ገንብተናል ይላሉ። በስፍራው ለጥናት ሲንቀሳቀሱ የአካባቢውን ወጣቶች ቀጥረው እንደሚያሰሩም ጭምር ገልጸዋል። ባለፈው አምስት ወር ገደማ ግን ገጥሟቸው ስለነበር ጉዳይ እንዲህ ይገልጻሉ። እኛ ተነጻነታችን ትግል ላይ ትግሉን ጨርሰን የራሳችንን ነጻነት እስከምንወስን ድረስ ይህንን ስራ አቁሙ። እሺ፣ እናቆማለን ብለን ከአቆምን በኋላ የተወሰኑ ቡድኖች ከዛ ተናጥለው መኪናችን ጋራ ላይ ቆሞ ነበር። መኪናችንን ሰባብረው ላፕቶፕ በር ካሜራ፣ አንዳንድ የተወሰኑ ነገሮችን ወረቀቶችን ወስደውብን ነበር። እነዚህ ሰዎች አሁንም እንግዲህ ይህንን ባለፈው አቆሙ ብለን ነበር። አሁንም ደጋሚ እየሰሩ ነው። ኮማንድ ፖስቱ ሰበብ እያረጉ ነው የምል ቁርሾ ይጠፋል ብዬ አልገምትም። እንግዲህ እንደዚህ አይነት ነገር ነው ችግሩ። ከዛ ሃይማኖት ሊሆን ይችላል የምን ነው ከሌላ አካል ምንም አይነት ማስፈራሪያም ሆነ ዛቻ እንዳደረሳቸው የተናገሩት ሰራተኛው፣ እስካሁን ማዕድን ማውጣት አለመጀመራቸውንም ተናግረዋል። አቶ አለማየው መላኩና በዳሳ በቀለ በጊምቢ ከተማ ወዳጅ ቤተሰቦቻቸው በተሰበሰቡበት ቦታ ትናንት የቅብር ስነ ስርዓታቸው ሲፈጸም የአቶ በቀለ ተፈራ የቅብር ስነ ስርዓት በአዲስ አበባ እንደሚፈጸምና ከኤምባሲዎቹ ጋር በስልክ በመነጋገር የሁለቱ አገር የውጭ ዜጎች አስከሬንም ትናንት ወደ አዲስ አበባ የተሸኘ መሆኑን ተናግረዋል። አቶ ምትኩ ለመንግስት መልእክት አለኝ ያሉትንም እንዲህ ይገልጹታል ጨምሮ ፎሬን ኢንቨስትመንት ወይ ደግሞ የውጭ ሀገር ኢንቨስትመንት ጥላሽት እንዴት አርገን እናስተካክላለን? ለምን ዙሪያ ወጣቱን በሚገባ ማህበረሰቡን በሚገባ የሃይማኖት አባቶችን በሚገባ አባገዳዮችን በሚገባ መንግስት ተከታትሎ ስልጠና ሰጠው። ለምሳሌ በደና ከወደ ሚራብ ያለው እንደምታውቀው ነው። ፋብሪካ ነገር የለም፣ የሚሰራ ስራ የለም። የሚመጣም እንደዚህ እየተደናቀፈ ስለሆነ ህብረሰቡ ይህንን ትምህርት ወስዶ በቂ ግንዛቤ አግኝተው ምንድን ነው ጥቅሙ? ምንድን ነው ጉዳቱ? እኛስ ምን እንጠቀማለን? መንግስትስ ምን ይጠቀማል? በሀገራችን ደግሞ ምንድን ነው የምትጠቀመው የምለው ዙሪያ መንግስት ግንዛቤ ሊሰጥ እና ለወደፊቱ ከዚህ የበለጠ ነገር ቢመጣ እንኳ ሰጥ የማድረግ ገናትን እንድናዳብር የሚል መልዕክት ለማስተላለፍ ነው። በዚህ አጋጣሚ ተጎነ ላጣያቸው ወንድሞቼ ቤተሰቦቻቸው መጥናናትን ይመኛለው ለማለት ያትለ የኦሮሚያ ፖሊስ ኮሚሽን ምክትል ጄኔራል ኮሚሽነር ረታ በላቸው ጥቃቱን ፈጽመዋል ስላሏቸው ሰዎች ማንነትና ዓላማ ለክልሉ ኦሮሚያ ብሮድካስቲንግ ኔትወርክ ኦቤን በሰጡት ቃለ ምልልስ ይህንን ብለዋል። ኡኒ አርጫቱ ሸኔ አባኦ አራራ አቦቲን ገዳ ፊ የአርሶሊም ብያ የአባ ገዳዎችና አገር ሽማግሌዎችን እርቅ ያልተቀበሉ የሸኔ ኦነግ ኃይሎች በነጆ ትለዋ ቀበሌ ቀድመው ተኩስ ከፍተው ይህንን አደጋ ፈጥረዋል። እንሻውም ሰላም በአካባቢው እንዲደፈርስ የታቀደና ሰላም የለም የሚል መልእክት ለማስተላለፍ ነው። እነዚህ ሰዎች ለልማት የወጡ የውጭ ሀገር ዜጎች ናቸው፣ በአካባቢው ትንሽ ፋብሪካ የነበራቸው ናቸው። የጸጥታ አካልም ይህንን እርምጃ የወሰደ አካል ላይ ክትትል እያደረገ ነው። ገጌሳ የወረዳ ጸጥታና አስተዳደር ጽሕፈት ቤት ተወካይ አቶ ኤፍሬም በየነ በበኩላቸው ማክሰኞ እለት ጠዋት በስፍራው ሲደርሱ 45 የሚሆን ጥይት ቀላ እንደ ሰበሰቡ ተናግረዋል። ገዳዮቹን ግን ለጊዜው ያየ አካል ባለመኖሩ ምርመራ እየተደረገ መሆኑን ገልጸዋል። የኦነግ ቃል አቀባይ አቶ ቶሌራ አደባ ለቪዮ በሰጡት ማብራሪያ የኦሮሞ ነጻነት ግንባር ሰራዊት ተጥቁም በሰላማዊ መንገድ ለሀገር ሽማግሌዎችና አባ ገዳዎች አስረክቦ ወደ ስልጠና ካምፕ እንዲገባ ስምምነት ላይ ተደርሱ። በአሁኑ ጊዜ ከቀድሞ ኦነግ ሰራዊት ጋር ያለን ግንኙነት ተቋርጧል ብለዋል። በነጆ ስለተካሄደው ግድያም የሰሙት የመንግስት ስራ ኃላፊዎች ለመገናኛ ብዙሀን ከሰጡት መግለጫ መሆኑን ጠቅሰው ተከታዩም ብለዋል። የተወሰደው እርምጃ በምንም መልኩ የሚደገፍ አይደለም፣ የሚወገዝ ነው። ስለዚህ ኦነግ የተሰማውን ሀዘን በዚህ አጋጣሚ ለመግለጽ እወዳለሁ እና በአጠቃላይ ሁኔታ ተገቢው ጥናት ሳይካሄድ ምርመራ ሳይካሄድ ዝም ብሎ የተሰጠ መግለጫ ስለሆነ አሁንም መንግስት ተገቢውን ትኩረት ሰጥቶ የማጣራት ሂደቱን እንዲቀጥል ነው በበኩላችን የምንሰጠው አስተያየት። የምዕራብ ቀጠና አዛዥ ጃልመሮ ወይም ኩምሳ ዲሪባን በስልክ አግኝቼ ስለ ጉዳዩ ለመጠየቅ ያደረግኩት ጥረት አልተሳካም። በቀድሞ አባገዳ በየነ ሰንበቱ የሚመራው የአባገዳዎች አሪሲንቄዎች፣ ምሁራንና የሀገር ሽማግሌዎችን ያካተተ የመንግስትና ኦነግ እርቅ ኮሚቴ ባለፈው የካቲት ወር አጋማሽ ወደ ደቡብና ምዕራብ ኦሮሚያ በመንቀሳቀስ የቀድሞ የኦነግ ታጣቂዎች ትጥቃቸውን በመፍታት ወደ ስልጠና ካምፕ እንዲገቡ ጥሪ አድርጎ ኮሚቴው በጉጥ ጥር ያልገለጻቸው ታጣቂዎች በጦል ላይ ወታደራዊ ካምፕ ስልጠና ላይ መሆናቸው ይታወቃል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ